የኦጋዴን ብሔራዊ ነፃ አውጪ ግንባር ኦብነግ ወደ ሰላም ተቀላቅሏል። ባለፈው ጥቅምት 11 አስመራ ላይ ከፈረመው ስምምነት በኋላ ልክ በወሩ ኤርትራ ውስጥ የነበረ ታጣቂውን ወደ ሀገር መልሷል። በስምምነቱ ወቅት ኤርትራ ውስጥ የነበሩትንና ከሀያ ሦስት ዓመታት የስደት ሕይወት በኋላ ሰሞኑን ወደ ኢትዮጵያ እንደሚገቡ የነገሩኝን የኦብነግ ቃል አቀባይ አቶ ሐሰን አብዱላሂን አሁን ወዳሉበት ወደ ዴንማርክ ደውዬ አነጋግሬያቸዋለሁ። ወደ እርሳቸው ልምራችሁ። አቶ ሐሰን አብዱላሂ ጤና ይስጥልኝ፣ እንደምን አመሹ? ጤና ይስጥልኝ አቶ ሰለሞን፣ በጣም ጥሩ ነው፣ እግዚአብሔር ይመስገን። እናንተ ጋር ደህና ናችሁ? በጣም ደህና ነን፣ እግዚአብሔር ይመስገን። አቶ ሐሰን፣ እስቲ የአሁን ኃላፊነት ሆን ይንገሩኝ ወገሬን ተራር ነጻ አውጪ ግንባር አስፈጻሚ ኮሚቴ አባል የኢንፎርሜሽን ና ኮሚኒኬሽን ዋና ኃላፊ እና የኢትዮጵያ ጉዳዮች ኃላፊ ነው። አቶ ሐሰን አብዱላሂ በቅርቡ ከኢትዮጵያ መንግስት ጋር የሰላም ስምምነት ተፈራርማችኋል። ምንድን ነው የዛ ስምምነት ይዘት? እንዴት ወደዛ ስምምነት መጣችሁ? እስኪ ያጠር አድርገው ያጫወቱኝ። እሺ ጥሩ ጥያቄ ነው። የኦጋዴን ብሔራዊ ነጻነት ግንባር ለብዙ ዓመታት የሚታገል የነበረው ኢትዮጵያ ውስጥ ዲሞክራሲያዊ መንግስት እንዲመሰረት ና የህዝቡ ፍላጎት እንዲጠበቅ ነበር ና የህዝቡ መብት እንዲከበር እና አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በጠሩት የሰላም ጥሪ መሰረት እና አዲሱን አቅጣጫ ተመልክተን የአሁኑ ሁኔታዎችን በጥሞና ካየም ወዲህ የኢትዮጵያ መንግስት ጋር መሰረታዊ ተደርጎ ሰነዶችን አንደኛ አቶ አህመድ ሽዴ የፋይናንስ ሚኒስትር እና የክሉሪ ፕሬዚደንት አቶ ሙስጠፋ መሐመድ ጋር ተገናኝተን፣ በሰፕቴምበር ላይ በአስመራ ላይ ተገናኝተን አንዳንድ ነጥቦችን አንስተን፣ በብዙ ነጥቦችን ተስማምተን በተለይም በሁለቱም በኩል ሀሳብ እንዲቆሙ እና የነበሩትን ችግሮች በጋራ ለመፍታት መስ የፈልገን ችግሮችን አብረን የምንፈታበት ዘዴዎችን አንድ ላይ ተነጋግረን፣ ይህንን ከአሁን በፊት በወገደን የሚታዩ የነበሩ በጣም የተወሳሰቡ ችግሮች ስለነበሩ የህዝቡን ፍላጎት እንደሚከበርና መፍቱ እንደሚጠበቅ ከኢትዮጵያ መንግስት ጋር የሰላም ድርድር አድርገን በኦክቶበር ሀያ አንድ ላይ አስመራ ከተማ ከኢትዮጵያ ውጭ ጉዳይ ሚኒስትርና ከኢትዮጵያ ፋይናንስ ሚኒስትርና የክልሉ ግዝብን በነበሩበትም በተለይም በተጨማሪም የኢትዮጵያ ኤርትራ አምባሲ የነበሩበት እኛም ደግሞ በበኩላችን የወደን ነጻ አውጪ ግንባር የቀመንበር አድሚራል መሐመድ ኦስማን የጀናራል ስደት አብድራህማን ማህዲና አስራ ኮሚቴ ሆነን እነሱ ጋር ተነጋግረን በጥሞና ሁኔታዎችን ካየን ወዲህ ያው በሰላም ስንለን ላይ ደርሰን አንደኛ የነበረውን ችግር የጋር መፍትሄ እንዲገኝለት እና የነበረውን ጦርነት ሁለቱም በኩል ማስቆም የሚቻልበት መንገድ መፍጠር አለብን ብለን ማነው። ሶስተኛ ደግሞ ኢትዮጵያ ደግሞ የራሷን ሕገ መንግስት እንዲታከብር እኛ ራሳችን ጠይቀን ተቀብለዋል። አራተኛው ደግሞ ከአሁን በፊት የጦርነትን መነሻ የሆኑትን ችግሮች መፍትሄ እንዲገኝለት፣ አምስተኛ ደግሞ ከአሁን በኋላ ያሉትን ድርድሮች ኮሚቴ ተዋቅሮ እነዚያ ኮሚቴዎች በተለያዩ ሰብ ኮሚቴዎች ላይ ተዋቅሮ ችግሮችን መፍትሄ ለወደፊቱ የሚፈለግላቸው መፍትሄዎች በኮሚቴ በኩል መቅረብ አለባቸው ብለን ነው የተስማማርባቸው። አቶ ሐሰን፣ አንዳንድ ቦታዎች ላይ እዚህ ሲነግሩኝ፣ ለምሳሌ ኢትዮጵያ የራሷን ህገ መንግስት እንድታከብር፣ እንደዚህ እርሶ የኢትዮጵያ ጉዳዮች ተጠሪ ወይም ኃላፊ መሆኑን በኦብነግ ሲነግሩኝ፣ ኢትዮጵያን እንደ ሌላ አካል አድርገው ነው እንደ ውጭ አካል አድርገው የሚናገሩ ያህል ስሜት ይሰማልና፣ ምንድን ነው ለመሆኑ ከኢትዮጵያዊነት ጋር ያለው ግንኙነት ኦብነግ በተለይ ከዚህ የሰላም ስምምነት ወዲህ ያው እንደምታውቀው እኛ ከማርሻል የመጣ ነው ያው እንደምታውቀው በኢትዮጵያ ድንበር ውስጥ ያለ ነው። እና እንዱ ጥያቄዎች ነበሩ። ጥያቄዎች ደግሞ በሰላማዊ መንገድ እንዲፈታ ነው የተስማማ ነበር። እና ይሄ አሁን ጥያቄው አዲስ ጥያቄ አይደለም። እንዱ የራሳቸውን መብት የራሳቸውን ሊወሰኑ ነበር ከአሁን በፊት በኢትዮጵያ ሕገ መንግስት መሰረት እና ያ ሁሉ አሁን በሰላማዊ መንገድ የሚፈልጋቸው መብቶች ሊከበርላቸው እና በሰላማዊ መንገድ እንደሚካሄድ ነው። አሁን ከአሁኑ ከኢትዮጵያ ጋር የተስማማ ነው ጠ ሚኒስቴር ስራ ነ እና አሁን የእኛ ስምምነት ያው እንደ የራሳችን መብት በሰላማዊ መንገድ ለማስከበር እና ጦርነቱ እንዲቆም እና የራሳችን መብት ህዝባችንን የምናስከበርበት በዲሞክራሲያዊ መንገድ ያው ከሌሎች የኢትዮጵያ ህብረተሰቦች ጋር አብረው የሆነ እያንዳንዱ ዜጋ መብቱ የሚያገኙበት ሁኔታ ለመፍጠር ነው፣ አሁን ያለበት እንጂ፣ እኛ ክልል እንደጠቀስኩት ከማርሽ ያለም የመጣ ነው እና ያው ሁኔታው በሙሉ ኢትዮጵያ ቀርቶ እኮ አፍሪካ እና የአፍሪካ ቀንድ አንድ መሆን ይችላል እና አብረው መኖር ክች እኩልነት፣ ነጻነት፣ ዲሞክራሲ ካለ ሰው እኮ የሚሮጥበት ምክንያት የለ እና አሁን በኢትዮጵያ የተፈጠረው የሰላም ጥሪ እና የአዲሱ የዲሞክራሲ ሁኔታ ተስፋ የሚሰጡ ሁኔታዎች ናቸው፣ አሁን በኢትዮጵያ የሚታዩት እና ብዙ የራሱን መብትና መጻነት ና ውክልነት ካገኘ ኑሮ ጥበት አንዳንድ የፖለቲካ ሰዎች የፖለቲካ ሳይንቲስቶች ሲናገሩ መብቶቻችን ይከበሩ ብሎ የፖለቲካ ጥያቄ በኢትዮጵያ ውስጥ ለማንሳት በቅድሚያ ኢትዮጵያዊነትን መቀበል፣ ህገ መንግስቱን መቀበል፣ ዜጋ መሆን ያስፈልጋል የዛች ሀገር የሚል መነጋገሪያ መከራከሪያ አላቸው። ይሄ ነው አንዱ ጥያቄ። ኦብነግ የኢትዮጵያን ህገ መንግስት አክብሮ ይቀበላሉ ራሱ ኢትዮጵያ መንግስቷ ሕገ መንግስቱን ያክብር የሚለውን ያህል ኦብነግ ኢትዮጵያዊነቱንና የኢትዮጵያን ሕገ መንግሥት ይቀበላሉ ወይ ያከብራሉ እንደ ድርጅት የራስን ዕድል በራስ የመወሰን ጥያቄ ቀጥሎ የሚመጣ ነው ይህን ጥያቄ ለማንሳት ግን መንደርደሪያው ላይ ሲቆም ኦብነግ በኢትዮጵያዊነት ስሜት ነው የሚቆመው ወይስ ሌላ ነው አቋሙ አኮ እነዚህ ሳይንቲስቶች የምትላቸው እንደ ፖለቲካውን እንደ ሊሚት ፋቸውን የሚያንጸባርቁበት ይመስለኛል። ሌላው ደግሞ እንደ ሮኬት ሳይንስ ነው ይሄንን የሚጠረስሙት እንጂ ቀላል ጥያቄ ነው ይሄ። ሁሉም ሰው መረዳት የሚቻል የሚችሉ ይመስለኛል እና ሕገ መንግሥቱ ችግር አልነበረውም። ሕገ መንግሥቱ ችግር ከመጀመሪያውም ጀምሮ የኢትዮጵያ ሕገ መንግሥት ችግር አልነበረውም። ተግባር ላይ ለማዋልና የአንድን ሀገር ዜጋ መሰረታዊ መብቶች የማይከበሩበት ሕገ መንግሥት ስለነበረ ያ ሕገ መንግሥቱ በመንግስት በኩል ተግባራዊ ቢሆን ነው። ለማንኛውም ኢትዮጵያ እኛ ብቻ ሳይሆን अवार का तोगुदा, फिगरेस का तोगुदा, रोवो का तोगुदा, सुबाले का तोगुदा को या चुगली सतरा। यानि ऐ हों, इग्मंगसी के बरनोंजी, इग्मंगसु कोट या के बेग्मंगसु उस्ती के बर, आय के बर मारा सेहों, हसु चकबराउ इंडियों नो या का ऐसे ने चकबरो। ना ये आँ ये न्याचुगली लगता है, इसे ट्रेंगमंगसला በእርግጥ ቅድም ገላልጸውታል እርሶ መብቶች ከተከበሩ በአንድ ሀገር ውስጥ ሰው ወደ ሌላ ቦታ የሚያስብበት ልቡ ወደ መውጣት የሚነሳሳበት ምክንያት የለም ብለዋል። ይሄ አጠቃላይ አባባል ነው። ኦብነግ ግን እንደ አንድ የፖለቲካ ድርጅት ኢትዮጵያዊ ኃይል ነኝ ብሎ ያምናል ወይ? ያ ጥያቄ እንኳን መመለስ የሚገባው የህዝብ ጥያቄ አይደለም። ማሄ የህዝቡ ጥያቄ እኮ የሚመጣው አቶ ሐሰን እነዚህ ጥያቄዎች ተነስተው ሀሳብህ ምንድን ነው ተብሎ ወደ ህዝቡ ከወረደ በኋላ ነው። የሬፈረንደም ጥያቄ ነው። ከዛ በኋላ የህዝብ ሀሳብ ጥያቄ ነው። ነገር ግን ኦብነግ እንደ አንድ የፖለቲካ ድርጅት ሀሳቡን በኢትዮጵያ ውስጥ እንደሚያንሸራሽር የፖለቲካ ድርጅት እንደ ኢትዮጵያዊ የፖለቲካ ድርጅት ነው የሚንቀሳቀሰው። ኢትዮጵያዊ ነኝ ብሎ ነው የሚያምነው ወይስ በኢትዮጵያዊነት ላይ ጥያቄ አለው በራሱ ላይ? ያ እንኳን ቅድም እንደጠቀስኩት እኛ በኢትዮጵያ ሀገር ውስጥ ነው ያለነው እና ያ ጥያቄ እንኳን ተገቢ አይመስለኝም። ምክንያቱም ቅድም እንደጠቀስኩት እኛ ከማርስ ያለም የመጣ ነው፣ በኢትዮጵያ ባውንደሪ ውስጥ ነው ያለነው። ያ እንኳን መተንተን አስፈላጊ ያለም መሰለኝ እና ከዛም ቀጥሎ ኢትዮጵያዊ ነኝ ወይም ኢትዮጵያዊ አይደለም የሚለው ራሱ ህዝቡን የሚወስነው እንጂ እንደ ድርጅት እኛ ራሳችን አሁን ኢትዮጵያዊ ነን ካል በህዝቡ ተቀባይነት የለንም፣ ኢትዮጵያዊ አይደለንም ካል በህዝቡ ዘንድ ተቀባይነት ላይኖር ይችላል እና ህዝቡ መብቱንና ግዴታው ተከብሮ ህዝቡ ያለውን መብት እንዲከበርና ቅድም እንደጠቀስኩት ደግሞ እኛ ከአንድ ብሔረሰብ ጋር ወይም ከሁለት ብሔረሰብ ጋር ወይም ከኢትዮጵያ ብሔረሰቦች ጋር ምንም አይነት ጥላቻ ወይም ጥል የለንም። ህዝቡ የተረገጠ፣ የተጨቆነ፣ የተገዛ ህዝብ ስለነበረ ካሁን በፊት አሁን ያለው በኢትዮጵያ የተፈጠረው ሰላምን መሰረት በማድረግ ህዝቡ ሰላም አግኝቶ የራሱን መብት የሚያስከበርበት ጉዳይ እንዲመሰረት ነው። እኛ ዋና አላማችን ነው። ቅድም እንደጠቀስኩት ህዝቡ ሰላም ኩልነት ብት ያገኘ የሚሮጡበት ምክንያት የለ ከኢትዮጵያ መንግስት ጋር ሆነ ከሶማሌ ክልል ፕሬዚደንት ጋር ያው አብረን ተገናኝተን ተናግረንበት ተስማምረበት ከ በኋላ ህዝቡን የራሱን ህይወት በሰላም የሚያስከበርበትና የራሳቸውን መብት እንዴት እንደሚያገኙ እዚህ ከኢትዮጵያ መንግስት ጋር አብረን ሰብተን በኢትዮጵያ የተጀመረውም የአዲሱ ሰላም እና አዲሱ አቅጣጫዎችን በምን አይነት እንደሚሳካ እኛ የራሳችንን የራሳችን ድርሻ በምን አይነት መልኩ እንደምንወጣ በድርጅታችን ተነጋግረንበት ያዝግጁነን ማለት ነው። አቶ ሀሰን አብዱላሂ፣ ሻለቃ ዳዊት ወልደ ጊዮርጊስን ያውቋቸዋል? አው ከእርሳቸው ጋር አንድ ጊዜ ተገናኝተናል። በኢሜልም በቴሌፎንም ብዙ ጊዜ ተገናኝተ ነበረ፣ ግን በእውን በጀኔቫ ላይ ሁለት ሺ አስራ አምስት ላይ ተገናኝተ ነበረ። እንግዲህ እንግዲህ እርሳቸው የኢትዮጵያ የውጭ ጉዳይ ምክትል ሚኒስትር ነበሩ። በአንድ ወቅት ከቪኦኤ ጋር ባደረጉት ቃለ ምልልስ የተናገሩትን አንድ ሀሳብ ላሰማዎትና መልስ ይሰጡበታል በእሱ ላይ እሺ። የኢትዮጵያ ስጋት በሶስት አቅጣጫ ነው። ስጋት ያለው በኢትዮጵያ በኩል አንደኛው በሶማሌ በኩል ነው። ብዙ ጊዜ አሁን ከኦብነግ ኦብነግ የሶማሌ አክራሪ ድርጅት ዌስተርን ሶማሊያ ሊበሬሽን ፍሮንት ብሎ ከሲያድ ባረ ጋር ሆኖ ኢትዮጵያን የወጋ ታላቁ ሶማሊያን የሚያምን ለዛ የተቋቋመ ድርጅት ነው። ይሄ ኦብነግ ከዛ የወጣ የዌስተርን ሶማሊያ ሊበሬሽን ፍሮንት ከነሱ ጋር የነበረ ድርጅት ነው። ኦብነግ ነው። ኦብነግ ለዚህ የቆመ አላማ ነው። ኢስላሚክ ኮርት የሚባለው አልሻባብን የፈጠረው የኢስላሚክ ኮርት ጋር አብሮ መንግስት ለመመስረት የሞከረ ነው። ይሄ አሁን ያለው መንግስት ሲገባ የወጣ ነው እንጂ እንደገና የኢስላሚክ ኮርት የመሰለ መንግስት ቢቋቋም ሶማሌ ውስጥ በግልጽ የሚደገፍ ነው። ስለዚህ ኦብነግ የኢትዮጵያ ጠላት ነው በመንገጠል አከራለ በሁሉም አንጻር በጥንቃቄ ልና የምንገባ ነው። አንድ ስጋታችን በዛ በኩል የሚመጣ ነበር። አሁን ግን ኦብነግ በኢትዮጵያ መንግስት ከሽብር መዝገብ ውስጥ ተፍቆ ወደ ሰላማዊ ትግል ለመግባት የተቀላቀለ ኃይል ሆኗል። ይህን እንዴት ያዩታል እርስዎ? ይህም በግልጽ መናገር ስህተት ነው። እሱም ብቻ አይደለም የሁሉም አቋም ሳይመረመር በግልጽ አቋማቸው ወጥተው ኢትዮጵያዊነትን ተቀብለናል ብለው ሳያምኑ ኢትዮጵያ ውስጥ እንዲገቡ ማድረግ ከመጀመር ስህተት ነው። ከገቡም በኋላ ደግሞ ኢትዮጵያ ውስጥ ገብተው የሚሰሩበት ስርዓት በደንብ ስምምነት ላይ ሳይሆን እንደ ልባቸው ኢትዮጵያ ውስጥ ፈንጭተው የራሳ የምናየውም የማናየውም ችግር እንዲፈጡ መደረጉ ትክክል አይደለም። አቶ ሀሰን አብዱላሂ ሻለቃ ዳዊት ወልደ ጊዮርጊስ ልክ ናቸው። እንዲሁም እርሳቸው በጣም ነው የተሳሳቱት። እኔ እንደ ምንም እንደዚህ አይነት ታዋቂ ሰው እንደዚህ አይነት ሲናገሩ በጣም ነው የሚያሳዝነኝ። ምክንያቱም የተናገሩት ነገሮች ትክክል አይደለም። አንደኛ ሁለተኛ ደግሞ እርሳቸው የሚጠበቅ ንግግር አለን። እንደዚህ አይነት ሀሳብ ምክንያቱም አሁን እንትን ያደባበላልኩት የኦጋዴን ጉዳይና የሶማሌ ጉዳይ ነው። ያ ትክክል አይደለም። ምናልባት ለፖለቲካ ትንጅታቸው ሲሆን ነው እንደዚህ የሚሉት እንጂ ወይም ካለማወቃቸው አይመስለኝም። ምክንያቱም አቶ ዳዊት በደንብ ነው ስለ ኢትዮጵያና ስለ ሶማሊያ ለይተው የሚያውቁት ነው ብዬ ነው የማምነው እና በዛ እንትን አምናለሁ ግን አሁን ያደባላልኩት ትክክል አለም፣ በጣም የተሳሳተ ሀሳብ ነው። እኛ ከሶማሊያ ፖለቲካ ጋር ምንም አይነት ግንኙነት የለን። እኛ በበጎ ፍቃድ እኛ ራሳችን ከኢትዮጵያ መንግስት ሰምተን ህዝቡ ሰላም እያገኝ ኢትዮጵያ ሰላም ያገኝ አሁን ያለው የዲሞክራሲ ለውጥ በበኩላችን አስተዋጽኦ አድርገን ዲሞክራሲ የሚሰፈንባት ኢትዮጵያ እና ህዝቡ የራሳቸውን መብት የሚያገኙበትን ሁኔታዎችን መፍጠር ነው እንጂ ገና ለገና አንድን ነገር ሳይታይ ችግር የሌለበት ሁኔታዎችን ችግር ራሱ እንደ ችግር ሆኖ ለይዙ ማሳየት ተገቢ የሆነ አይመስለኝም ነው ነ ብዬ በጣም ነው የተሳሳቱት። ይህን ደግሞ ህዝቡን የሚያራረቅ ነው እንጂ የኢትዮጵያን ህዝብ আমি এটা bizim ইজুম አንድ ላይ ተሰባስቦ ተነጋግሮ የራሳቸውን ልዩነት ይተው የመቻቻልን ባህሪ አዳብረውን ህዝቡን አንድ ላይ የሚተባበርበት እና አሁን የተጀመረውን የሰላም ጥሪ ና አዲሱ ዴሞክራሲ ና የአዲሱን ጠቅላይ ሚኒስትር ጥሪ ተቀብሎ ሁሉም ተቃዋሚ ድርጅቶች የገቡበት ጊዜ ስለሆነ ያ አሁን የድሮ ከበረው ነው የሚመቱት ብዬ ነው ማምነው። ራዳ ዳዊት እና የድሮ ከበረው ይቅር፣ የድሮ መንታሊቲ ይቅር። አሁን አለም ተቀይራለች፣ ኢትዮጵያም ተቀይራለች። ሁሉም ብሔርና ብሄረሰቦች ተቀይሯል። እንደ ድሮ አንድ ከበሮ መምታት የሚያወጣ ጉዳይ ለ ነው። ማለት አቶ ሀሰን አብዱላሂ እንግዲህ በቅርብ ቀናት ከሻለቃ ዳዊት ወልደ ጊዮርጊስ ጋር በግንባር አገናኘቻችሁ እንድትከራከሩ፣ እንድትነጋገሩ ለማድረግ እሞክራለሁ መድረኩን ለማመቻቸት። ወደ ተከታዩ ጥያቄ ልግባ። ከዚሁ ጋር ከተያያዘውና የትጥቅን ጉዳይ ላንሳ። ኦብነግ የሰላም ስምምነት ሲፈርምና ትግሌን በመጪው ጊዜ በሰላም አካሂዳለሁኝ ለዲሞክራሲ እና ለአብሮነት ለተሻለ ሕይወት እሰራለሁኝ ሲል እርሱ አሁን በገለጹት መሰረት ጠመንጃውን አስቀምጦ ነው ወይስ እንደታጠቀ ነው? ይሄ እንኳን አንተ ራስህ መመለስ ትችላለህ። መልሱም ስምምነት ሲኖር ከአሁን በፊት የነበረውን ጦርነት በሁለቱ በኩል ይቆማል ሲባል ጠመንጃ እንደማይኖር ሁሉም ሰው ያውቃል። ይሄ እንኳን ግልጽ ነው እና ከአሁን በኋላ አገሪቷ ሰላም ታገኛለች ከኢትዮጵያ መንግስት ጋር የተስማማችሁበት ነጥቦችን ደግሞ ነገር ያለው በሁሉም በኩል የነበረውን ጦርነት አቁመው ህዝቡ ሰላማዊ መንገድ ህይወቱን የሚመራበት መንገድ መፍጠር መቻል አለ ብልም ብለን ነው የተስማማንበት እና ያ ጠመንጃ እንደማይኖር ግልጽ አድርጎ ነው የሚተነት ነው። ሌላው ደግሞ የኛ ወታደሮች፣ ታጣቂዎች በምን አይነት መንገድ ህይወታቸውን እንደሚመሩ የተዋቀሩ ኮሚቴዎች አሉ። እነሱ ናቸው ሊጨርሱት። አዲስ አበባ ሰሞኑን የሚገኙት የኦብነግ ቃል አቀባይ አቶ አዳኒ ሄርሞጌ ለአሜሪካ ድምጽ በቅርቡ ሲናገሩ ይሄ የውድቅ የመፍታት ጉዳይ በሂደት የሚወሰን ነው ብለው ነበርና አሁን እርሶ ከነገሩኝ ነገር ጋር ልዩነት ያለው ነው። የእሳቸው አቋም በጊዜ የሚወሰን ነው ማለትና አሁን የሰላም ትግል ነው የምናካሄደው እንደውም የጦር ሰራዊታችን ሁሉ ከህብረተሰቡ ጋር የሚቀላቀልበትን ሁኔታ በሚቋቋሙ ኮሚቴዎች እናያለን፣ እንሰራለን ማለት የተለያዩ ናቸውና በኦብነግ በራሱ ውስጥ መጣጣምና መግባባት፣ መናበብ በቅርብ አብሮ የመስራት ሁኔታ አለ እንዲሁም ምንም አይነት እኛ ጋር ተቀራኒ መጥፎች የለንም። ልዩነት የለም። ምክንያቱም አሁን አቶ አዳነ እንዳሉት አባባሉ ይለኝ እንጂ እውነታው አንድ ነው። ምክንያቱም አገላለጹ ነው የሚለየው እንጂ፣ በኮሚቴ ይታያል። ለወደፊቱ ጠመንጃቸውን የማይዙት ለወደፊቱ ይታወቃል። ያ ግልጽ ነው። አንድ ሀገር እኮ ሁለት መንግስት አይኖርም። እንደሚታወቀው እና በምን አይነት መንገድ ህብረተሰቡ ጋር ፖሊስ ነው የሚሆኑት ወይ የአካባቢ ሚሊሻ ነው የሚሳተፉት ወይም የኢትዮጵያ ሰራዊት ነው የሚቀላቀሉት ወይም የራሳቸውን ሲቪል ት ነው የሚመሰረቱት ብሎ ያንን መነጋገር ነው እንጂ ጠመንጃቸውን ያስቀምጣሉ አያስቀምጡ ማለት ሳይሆን በምን አይነት መንገድ ካሁን በኋላ ህይወታቸውን እንደሚመሩ ያ ኮሚቴ ነው የሚወስነው እና ሁኔታዎችን በምን አይነት መንገድ ጊዜ ይወስናል ብሎ ያው እሱም እንደተናገሩት ትክክል ነው፣ እኔም እንደተናገርኩት ትንታነው ነው እንጂ ዋና ቁም ነገሩ አንድ ነው። ቅድም እርሶ ከተነጋገርን በኋላ አስተነጋግረን ነበረ ከአዳኒ ጋር እና ምንም አይነት ልዩነት የለም። አቶ ሀሰን አብዱላሂ የኦብነግ የስራ አስፈጻሚ ኮሚቴ አባል የኮሚኒኬሽንስ ኃላፊና ኢትዮጵያ ጉዳዮች ኃላፊ ለተለመደው በጠራ ቋንቋ የተብራራ መግለጫው በጣም አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ለተሰጠኝ ድል በጣም አመሰግናለሁ። መልካም ምሽት አቶ ሰለሞን።